በአማራ ክልል በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አስራ አምስት ቀናት ያህል መብራት በመጥፋቱ የአካባቢው ነዋሪዎች ያካሄዱት ተቃውሞ ሰልፍ ወደ ግጭት ማምራቱንና ግጭቱን ተከትሎም ከሰልፈኞቹ በአንዳንዶቹ ላይ የመቁሰል ጉዳት እንደደረሰባቸው በተጨማሪም ከአረርቲ ከተማ ወጣ ብለው የሚገኝ የቺፕውድ ማምረቻ ፋብሪካ ቃጠሎ የደረሰበት መሆኑን ትናንት ምሽት ዘግበናል። ዛሬ በስልክ ያነጋገር ናቸው ሁለት ነዋሪዎች መቁሰላቸውንና አንደኛው ሞተዋል የሚል ሰምቻለሁ ይላሉ። ያነጋገር ናቸው ግለሰብ፣ የወረዳው አስተዳዳሪ በበኩላቸው የሰዎችን መቁሰል አረጋግጠው የአንደኛው መሞት ግን ለጊዜው አላወቅኩም ብለውናል። ቆንጅታዬ ወደ አካባቢው ስልክ ደውላ ቀጣዩን አጠናቅራለች። በመብራት መጥፋቱ ምክንያት የተነሳው ሰልፍ ሌሎችንም ጥያቄዎችን አስከትሎ እንደነበረ ነው ዛሬ ያገኘናቸው አንድ የአረርቲ ከተማ ነዋሪ የገለጹልን። መብራት ለተከታታይ ሁለት ሳምንታት ስላልነበረ ለምንድነው መብራት የማናገኘው በሚል ነው። ዋና ምክንያት በግምት ማለት አካባቢ ላይ ያለው ህዝብ በሚሉ ማለት ነው የአረብ ከተማ እና ከዛ ተቃውሞ የቀጠለ ሲሆን ዘመን ወረዳም ባልጭ ያሉት ባልጭ ይባላል ሽንኮራ ወረዳ ኮረዳ እዛ ካሉት ጋር አብረው ሆኑ ማለት ሰባሰቡ በመብራት ጉዳይ ለማብራት ነበረ። ከተገናኘ በኋላ ብዙ ጉዳዮች ሲነሱ ነበሩ፣ ከማስተዳደር ችግሮች ለወጣቱ የስራ ዕድል አልተፈጠረለትም፣ ባዴን እኛ ነወቅለን የሚል ና ሌሎችም በግለሰብ ላይ ብለን ባለው አጠቃላይ ፕሮቴስት ባደረገው ሰሞን ሁለት ሰዎች የቺፕውድ ፋብሪካ ጥበቃዎች በተኮሱት ጥይት ቆስለዋል። አንደኛው እንደውም ሕይወቱ አልፏል የሚል ሰምቻለሁ ብለዋል ነዋሪው። የደረሰ መረጃ ፋብሪካ ለተቃጠለ ነው እዛው ነበረ።

ዛሬ የአካባቢው የአስተዳደር ባለስልጣናት ህዝቡን ለማረጋጋት እና ምላሽ ለመስጠት ሰብስበውት ነበር። ነገር ግን ለጥያቄዎቻችን መልስ ይሰጣሉ ብሎ የተገኘውን የተሰበሰበውን ህዝብ ተወካዮቻችሁ ተመርጠው ምላሽ ታገኛላችሁ በሚል ነው የሸኙት ብለዋል ነዋሪው። ከዚያም ባለፈ የህግ እርምጃ አንዳንድ ተግባራት በፈጸሙ ላይ ይወሰዳል ብለው ሸኝተውታል ብለዋል። ከአረርቲ ወጣ ብሎ የሚገኘው የዚህ ፋብሪካ ስራ አስኪያጅ አቶ ወጣ ይባላሉ። በበኩላቸው ግጭትና ተኩስ የተፈጠረው በኛ የጥበቃ ሰራተኞች አይደለም ብለዋል። ብዛት ያለው ንብረት የፋብሪካው ወድሟልም ብለውናል። ፋብሪካው የቻይናና የአማራ ኤንተርፕራይዝ ንብረት እንደሆነም ገልጸዋል። አቶ ወጣ ነው ሳት ማን ያስነሳው ሰላማዊ ሰልፍ የመጡት በፋብሪካው ላይ ያው መጋዘኑ እና መጋዘኑ ውስጥ ያሉ ንብረቶች ያው ቨነር ስለሆነ የሚመረተው ፕላይውድ ቨነር ነው። እሱ ተቃጥሏል። ተቃጥሎ ጣል ውድ ሻርኮ ኤርስፖርት የሚደረግ ነበር። እሱ ነው የተቃጠለው። ሳት ነው የተለቀቀበት ከሰባ ሰማንያ ዘጠና ሚሊዮን ብር እስከ መቶ ሚሊዮን ብር ይደርሳል። ሙ የአረርቲ ከተማ ላይ መብራት ችግር አለ በሚል ሰላማዊ ሰልፍ ወጥተው እንግዲህ የሰማነው ማለት ነው የሚየመጡት እየጨፈሩ መጡ። አስራ ሁለት ኪሎ ሜትር ድረስ በብራቸው መጡ። ከዛ ሚሊትሪ ፋብሪካው የተሰጣ ውጭ ቨነር ነበር ውስጥ ቨነር ነበር። ሱራ ሲለጡበት ታያዘላል። ማን ንብረት ነው ይሄ ፋብሪካ? ሼር ካምፓኒ የቻይና እና የአማራ ኢንተርፕራይዝ። የጥበቃ ሀይሎች ተኩስ ከፍተው ሁለት ሰዎች ቆስለዋል ተብሏል። ተኩሱ እዛ ጋ አደለም ፋብሪካው ላይ አደለም። የተተኮሰም የተጎዳ ሰውም የለም ወይ ሌላ ቦታ ነው እንጂ እኛ ጋር ፋብሪካው ላይ ይሄን እንግዲህ ስራ አስኪያጅ የምንጃር ወረዳ አስተዳዳሪ ዋና አስተዳዳሪ አቶ በጋሻው ተክሉንም አግኝቻቸው ነበር። ሁለት ሰዎች መቁሰላቸውን አረጋግጠዋል። ህዝቡ ላነሳቸው ተገቢ ጥያቄዎች ምላሽ እንደምንሰጥ ተናግረናል ነው ያሉት እሳቸው። የሞተ ሰው መኖሩን ከቆሰሉት ውስጥ ግን አላወቅኩም ይላሉ አቶ በጋሻው። ያው ንብረቱን የሚጠብቁ የጥበቃ ሰራተኞች አሉ። ይህንን ገሰሮ የገቡ ህዝቡን የማያወክሉ ማለት ነው። ህዝቡን የማያወክሉ እንግዲህ ልማትን የሚያጠፋ ህዝቡ ልማት እንዲጠፋ አይፈልግም። በዛን ጊዜ የተፈጠረ ሁለት ሰው ቆስሏል። ትክክል ነው። ሁለቱ ያው ሐኪም ቤት ገብተው ሕክምና እየወሰዱ ያሉበት ሁኔታ ነው ያለው። አንደኛው ሞቷል የሚባለውን ያረጋግጡልኛል? እሱን እንግዲህ ያው ሕክምና ላይ ነው ያለው። እሱን በኋላ ጠርተን እነግራቸዋለን። ሁለቱ መቁሰላቸውን ነው የማውቀው። ሰዎቹ የቆሰሉት የፋብሪካው የንብረት ጥበቃ ላይ የነበሩ ሰዎች በወሰዱት እርምጃ ነው ብለዋል ዋና አስተዳዳሪው።